ድምፃዊ ጌትሽ ማሞ በቅድሚያ እንኳን ለብርሃነ መስቀል በዓል በሰላም አደረሰህ እንላለን። በቅርቡ ወደ አውስትራሊያ መጥተህ የሙዚቃ ስራህል ለማቅረብ በዝግጅት ላይ እንደምትገኝ ፕሮግራሙን የሚያዘጋጁት ሰዎች ገልጸውልናል። ለኤስቢኤስ የአማርኛው ቋንቋ ዝግጅታችን ክፍልም እንግዳ ሆነ ስለቀረብክ በአድማጮቻችን ስም ምስጋናችን ይድረስህ እንላለን። በጣም አመሰግናለሁ እንኳን አደረሳችሁ። ጠቅላላ በአሁን ስራ ላይ የምትገኙ ወገኖቼ እንኳን አደረሳችሁ። አንቺም እንኳን አደረሰች። እንግዲህ ዳርገሽ ስለጋበሽም በጣም ደስ ብሎኛል። በጣም አመሰግናለሁ። አመሰግናለን ጌትሽ። በአሁን ሰዓት እጅግ እየታወቁ ከመጡ ድምፃውያን መካከል አንዱ ነህ። ይሁንና የሙዚቃ ስራህን የጀመርከው አሁን በታወቅክበት ዘመን አይደለም፣ ወደ ኋላ ቆየት ብሏል። በድምፃዊነት ብቻም ሳይሆን ደግሞ በግጥም በማዘጋጀትና በማቅረብ ለሌሎች ድምፃውያን በመስጠትም ትታወቃለህ። ወደዛ ከማለፋችን በፊት ግን ያው ነገርን ከስሩ ውሃን ከጥሩ እንደሚባለው መለስ ስንበልና ጌትሽ ማን ነው? የት ነው የተወለደው? የት ነው ያደገው? እንዴት ነው ወደ ሙዚቃ ህይወት የገባው ከሚለው ለምን አንጀምርም? እሺ፣ ደስ ይለኛል። የት ሽማሙ እባላለሁ ይሄ ማናገጥ ደራሲ ነኝ ዘፋኝ ነኝ። የተወለድኩት አዲስ አበባ ከተማ አዲስ አበባ ከተማ ወደ ፊትቫር አሮጌት ኤራ ወይ ደግሞ አራት ኪሎ ዋሳኞቹ ነው የምነግርሽ፣ ግን ጠከራራ የሚባል ቦታ ግዛት ጠከራራ የሚባል ሀያ ሁለት ቀበሌ የተወለድኩ ያደግኩትም ምስላ ነው። እንግዲህ ያው እንደ ማንኛውም ኢትዮጵያ ልጅ ሙዚቃ የጀመርኩት በትምህርት ቤት ያው በሙዚቃ ፔሪዮድ ላይ በሚደረገው ነገር እንደዚሁ እንደዚሁ ነው እና የጀመርኩት ከዛ በኋላ ያው ወደ ቀጥታ ትክክለኛ ወደ ሙያው የገባሁት ወደ ቢስቱ ኦሮሚያ ባንድ የሚባል አጋጣሚ እኛ አካባቢ መጥተው እነሱ ሙዚቃ ለመስራት ኮንሰርት በሚያደርጉበት ጊዜ እዛ ላይ ይሰንተ ብዬ ዝም ብሎ ያው እንደ አንድ ጀማሪ እዛ ላይ አዩኝ፣ በጣም ወደዱኝ እና በቃ እነሱ ጋር አስገቡኝ። ከእነሱ ጋር ሙዚቃ ጀመርኩ። እንግዲህ ያው የሰማንያ አራት ዓመተ ምህረት ማለት ነው። የዘጠኝ አመት ልጅ ነበርክ ይባላል በዛ ጊዜ። ትክክል ነው። እውነት ነው። እውነት ነው። መከላከያ ባንድ ውስጥም ሙዚቃ ታቀርብ እንደነበረ ነው። አዎ፣ እኔ በዛን ጊዜ በደሞዝ ለኔ ፔሮል ፈረም ስለማልችል ደሞዝ አይከፈለኝ ነበር። ለእኔ እዛ ውስጥ ያሉት የከኝነቱ አባላቶች ደሞዝ ሲቀበሉ፣ ያኔ ያዋጣው ሰጥኛ ግን ያው ሲዋጣ የኔ እንደውም ከነሱ ከፍ ያለ ደሞዝ ይሆናል ማለት ነው። ከዛ በኋላ በቢስቱ ኦሮሚያ ሰርቼ ከቢስቱ ኦሮሚያ ወደ መከላከያ ተቀይር የገባው ትክክለኛ እንግዲህ እኔ ፔሮል ፈረሜ ደሞዝ ስቀበል መቶ ሰላሳ ሁለት ብር ነበር እስከ ዘጠና አራት አመተ ምረት እዛ አገለገልኩ። ከዛ በኋላ ወጥቼ በግል የመንቀሳቀስ ጀመርኩ በተለያዩ ሀገር ውስጥም በውጭ ሀገሩም በነበሩ ናይት ክለብ ውስጥ ወደ አምስት አመት የሚያክል ጉባኤ ሰርቻለሁ። ሀገር ውስጥም ባሉት በተሳራ ናይት የተለያዩ ትላልቅ ቦታዎች በናይት ክለብነት ከተለያዩ ባንዶች ሀገር ውስጥ ካሉት ባንዶች አፍሮሳውንድ፣ አክሱማይት ከሁሉም ጋር በመስራት በዶክተር አርቲስት ላንገስ በዘፈንደ መስን ይታወቅ ነበረ። አንተ ከምታቀነቅ ናቸው ሙዚቃዎች ባሻገር የግጥም ጸሀፊ እንደሆንክ የሙዚቃ ግጥሞችን የጻፍክ ለተለያዩ ድምፃውያን እንደሰጠህ ይታወቃል። እስከ አራት መቶ ግጥሞችን እንደሰጠህ ነው የሚነገረውና ይሄ እርግጥ ነው? እውነት ነው። ዜማና ግጥም እሰራለሁ፣ ለብዙ ዘፋኞችም ሰርቻለሁ። ኦሮምኛም ካሴት ላይ የታደለ ገመች ላይ መስራት የመጀመሪያ ከዛ እንግዲህ የሄለን በሬን አልበም አታስፈራራኝ፣ የህልሜ ጓደኛ፣ እንዲሁም እኔ የምፈልገው ይህን ነው የሚሉ አልበሙን፣ እሱን አልበም ላይ ተሳትፌ ወደ አምስት ዘፈኖች የመስራት እድል አግኝቼ፣ ከዛም እንደዚህ እንደዚህ እያልኩ ለብዙ ዘፋኞች እስከ ማህሙድ ድረስ ሰርቻለሁ። ነጎሳዬ፣ ተስፋዬ፣ ታምራት ደስታ ያንተ ሙዚቃ ከተጫወቱ ድምፃዊያኖች መካከል ይጠቀሳሉ። ከአማርኛ ቋንቋ ሌላ በኦሮምኛ ተቀነቅናለህ? አዎ፣ ዘፍናለሁ። ኦሮምኛም ዘፍናለሁ፣ እጽፋለሁ፣ አነባለሁ። ያው የማን ግጥም እንዲሁም ለራሴ የሚሰሯቸው ካሴቶች ላይ ለታለ ማለት የዛ ኦሮምኛ ዘፈኖች አሉ። ሲንግል እንዲሁም ለመረት የሚል ዘፈን የሰራውታለ። ብዙ ዘፈኖች ሰርቻለሁ፣ በተለይ በዱባይ በርከት ያሉ ስራዎችን እንዳሳየ። አንድ አምስት አመት ምዛ እንደተቀመጥክ ነው የገለጽክልኝ እና ዱባይን የመረጥክበት ምክንያቱ ምንድን ነው? የዱባይስ ቆይታህ ምን ይመስል ነበር? ዱባይ፣ ያው አጋጣሚ ነው። የእህል ነገር እንጀራ ነገር ነው ነጭ ልብዛ የአበሻ ዲስኮዎች አሉ። ብዙ የአበሻ ዲስኮዎች በእኛ በሚሰራበት ጊዜ አራት አምስት ክለብ አሉ፣ እንደዚህ በአበሻ ባለቤትነት የሆኑ ክለቦች ማለት እና ከነዛው ሳንድራስ የሚባል ክለብ ውስጥ እኔ ተቀጥሮ የሰራ ነበረ። እንግዲህ ዱባይ ደግሞ ያው ብዙ ነገር ያው እዚህ ማናገጠም በደንብ እዚያ ትሬኒንግ አድርጌያለሁ። ለእኔ የሚሆነኝን ወይ ደግሞ ለጓደኞች የሚሆናቸውን ብዬ ማስባቸውን ጥሩ ጥሩ ዘፈኖች አፍበት ቦታ ነው። ወደ ግል ህይወትህ ደግሞ መለስ ስንል ጌትሽ ባለትዳርና የሁለት ልጆች አባት ነህ አይደለ? እውነት ነው። እንግዲህ የትዳራቻህንም ዱባይ እንደተገናኘህ ነው ያለው ታሪክህ የሚገልጸው። በስደት ሀገር ከጉራጎንህ ያለችውን አጥንትህን ማግኘት ቀላል ነገር አይደለም። እንዴት ነበር የተገናኛችሁት ከትዳራቻህ ጋር? አዎ ያጋጣሚ ደግሞ እሷ እዛ ከእኛ ጋር ከኔ ጋር የሚሰሩ ሙዚቀኞች ሴቶች ዳንስ የሚደንሱ ዳንሰኞች ናሉ። የነሱ ጓደኛ ነች፣ እዛ እነሱ ጋር ስትመጣ ነው የተገናኘ ነው። የሚገርምች በቃ እግዚአብሔር የፈቀደው ነገር ነው የሆነው። በጣም በህይወቴም ደስተኛ ነኝ። ሁለት ልጆች አሉኝ። ከእሷ ጋር እንግዲህ አሁን ወደ አስራ ስድስት አመት ሆኖናል። አብረን ነው በፍቅር የምንኖረው እግዚአብሔር ይመስገን። ወደ ሙዚቃ ስራዎችህ መለስ ስንበልና ና እንግዲህ አሁን በቅርብ ጊዜ በጣም የታወቁልህ ሙዚቃዎችህ፣ በተለይ ተቀበል የሚለው በጣም የታወቀ ሙዚቃ ነው። ባህላዊ ይዘቱ ከዛ በላይ ደግሞ የግጥሞቹ ይዘት ባህላዊ የሆነውን የኢትዮጵያን የፍርድ ስነ ስርአት በዛፍ ስር ሆኖ የሚደረገውን የቀደመውን የፍርድ ስነ ስርአት የሚያንጸባርቅ አድርገህ ነው የሰራኸውና የሚያከራክር ይመስል ይመስላል። የሚያዝናናም ነው። ትንሽ ደግሞ ትከሻንም የሚያስፈትሽ ሙዚቃ አርገህን የሰራኸው እና እንዴት ነው በዚህ ጽንሰ ሐሳብ የመጣኸው? ምንን ለማንጸባረቅ ነው የፈለግከው በዚህ ሙዚቃ? የመጀመሪያው ተቀበል አንቺ አባወራ እኔ አባወራ የሚለው ነው። እንግዲህ ወቅቱ የነበረው ነገር መቼስያዊ የታወቀ ነው፣ የዛሬ ሶስት አራት አመት በፊት ማለት ነው። እና የማህበረሰቡን የሕዝቡን ችግር የሕዝቡን ኑሮ እና እንዲ ብቻ የአንድ የጉልበተኛ ነት ስሜት የሚታይባት ማወራ ቤት እሱ ነው ያለው። እንግዲህ ያው ሁሉም የሕዝባችን የራሳችንን ችግር የኔንም ችግር የተናገርኩበት በነበረው ወቅቱ ላይ የነበረው ትንሽ ስርዓቱን ጥሩ አልነበረ። ያው የምታየውም ሰውም ይሞታል፣ ይገደላል። በእንደዚህ በእንደዚ አይነት ነገሮች ላይ በቃ በነበረ በነበረ የስሜት አንጻር ነው የጻፍኩት። እንደውም የመጀመሪያ ስም ዘፈን የጻፍኩት ለጎሳዬ ነበረው። ያጋጣሚ እሱ አንድ ስድስት ወር አቆይቶ ቆይቶ ከዛ በእሱ ምትክ ሌላ ዘፈን ስራለኝ ና ይንሰደዋለኝ ለዛ ምትክ ሌላ ዘፈን ሰራ ሁለት ና እኔ የወሰድኩት ከዚህ ፊት እኔ ሁለትም አልበም አውጥቼ ስለነበረ ተደራሽነቱን በጣም ሰፊ እንደሚሆን አስቤ ነው። ማለት ጎሳዬ ቢዘፍነው ነው ብዬ ያሰብኩት ና ለሱ የሰጠሁት ነበር። ያጋጣሚ ሲመልሰው ወደ እኔ ያመጣሁት ማለት ነው። Bye. ወደ አልበሞች እንመለሳለን። ተቀበል ሁለተኛ ክፍልም አለው። ሁለተኛ ክፍሉም ካንደኛው ያላነሰ ተቀባይነቱ እንደዛው ነበር። ተከታታይነት ያለውና በዛው አይነት ነው የሰራኸው። ይሄኛውስ ሁለተኛው ተቀበልስ ምንድን ነበር ለማስተላለፍ የፈለግከው ነጥብ? ያው እሱ እንደውም ግልጽ ነው፣ የሚከባበር ነው። በብዛኑ ጊዜ የነበረው ደግሞ ኤግዛክትሊ የከፋ ነገር ነበረ። የአንደኛው ጉልበት መቱ አስፋልት ላይ ወጣቶችን በጥይት በዱላ ላይ ያለው ሕዝብ ከተነሳ ከባድ ነው እና ይህ ነገር ተነጋግረን ቁጭ ብለን እንትን በሚል ነው፣ እንከባብር በሚል ነው ሀሳቡ በፈሮ ልጃስ የፈለግ ሰውነት ከዘር በላይ ነው ይላል። ዛሬ ኢትዮጵያ ማን የገሌ ቢወርድ ማን ይመራታል ለገሌ ቢወርድ ማን ይመራል የሚባለው ነገር የለም። ኢትዮጵያ ዛሬም የሚሞቱላት፣ የሚያኖሯት፣ የሚያኮሯት፣ የሚያስጠሯት ጀግኖች ልጆች አሏት፣ ዛሬም አለዋት። ስለዚህ በብሔር መከፋፈል ቀር፣ ኢትዮጵያዊነት ከዘር በላይ ነው፣ ግልጽ ነው። ሶስተኛ፣ በኢትዮጵያ ውስጥ የታየው ለውጥ አፍላ በነበረበት ሰዓት ላይ ስለነበረ ያወጣኸው እሱም ተቀባይነቱ ከፍተኛ እንደሆነ ነው dewa ang to ነጠላ ዜማዎችህ ናቸው በብዛት አንተን እያሳወቁ የመጡት። ነገር ግን ከነጠላ ዜማዎቹ በፊት ሌሎች ሁለት ሙሉ አልበሞች እንደነበሩ ይታወቃል። በአብዛኛው አልታወቁም በአድማጮች ዘንድ። ና እስቲ ስለ እነዚህ አልበሞች ንገረኝ። ለምንድን ነውስ የእነዚህ የነጠላዎቹን ያህል ያልታወቁት? የመጀመሪያው እያሴ የሚል አልበም ሙሉ

በአቅሜ በሙሉ አቅሜ የሰራው ካለው ነው። የአጋጣሚ ዘመቻችን ላይ በደረሰው መስዋዕት አይሲስ በደረሰው ጉዳይ እዛ ጉዳይ ካሴት ሊቢያ ላይ በተሰዉት ወገኖች ማለት ነው። በዛ ወቅት ነበር ያወጣ ሀዋ ልክ እኔ እንዳያወጣው በሦስተኛው ቀን ነው ያ ነገር የተፈጠረው። ወደ ሁለት ኮፒ ሁለት ዙር ኮፒ ተሸጠው በሶስተኛው ቀን ያ ነገር ተፈጠረ እና በቃ አንድ ሁለት ወር ምናምን ዘፈን ቆመ ማለት ነው። ሀገር ውስጥ መሰለህ ታቆመ። እኔም በቃ ያው እንደ ከእንደገና ደከመኝ ወደ ፕሮሞት ለማድረግ እሱ እንደገና ወደ ኋላ ለመመለስ ብዙም አላሰብኩም። ወደ አዲስ ወደ ሌላ ነገር መጣው እና እንግዲህ ከዛው መፍትሄ መፍትሄ ነው የሚዘፈን ሲንግለት እሱ በጣም ጥሩ ሆነልኝ። ዛ ዘፈርም ብዙ ሰዎች አወቁኝ። ከዛ በኋላ ወደ ተቀም መጣው። እግዚአብሔር ይመስገን አሁን ጥሩ ነኝ። ቀደም ሲል እንደነገርከኝ ከሀገር ውጭ እየሄድክም እንዲሁም ደግሞ በተለያዩ ትልልቅ የምሽት ክበቦች ውስጥ እየሰራህ እንደነበረ በዛም ታዋቂነትን እንደጨመረ ነው የገለጽክልኝ። አሁንም እነዛ ስራዎችን እንደቀጠልክ ነው? አዎ እሰራለሁ። እኔ ሁልጊዜ ነው የምሰራው። ሁልጊዜ ቢያንስ በሳምንት አራት አምስት ቀንም እንዲሁም ሳልጽፍ ሳልሞክር አላድርም። ና ሁልጊዜ ነው የምሰራው፣ በየሄድኩበት በየሀገሩ፣ በዙ ሀገር አውሮፓም ዞር ኮተፔን አቅርብ ያለው አሜሪካም እንዲሁ ብዙ ሁሉም ሀገር ዞር ያለው እናንተ ጋር ይቀርኝ። እንግዲህ ደግሞ እናንተ ጋር መመጣለሁ ከእናንተ ጋር የምንገናኛለሁ ጥሩ ጊዜ አሳልፋለሁ ብዬ አስባለሁ። እግዚአብሔር ይመስገን። አሪፍ ነገር ነው። ሙዚቃ ከአንድ ሀገር ፖለቲካዊ የሚሆን ማህበራዊ ጉዳዮች ጋር አብሮ የሚጓዝ ነው። በሙዚቃ የሰውን ውበት የሀገርን ፍቅር የምትገልጽበት ነው እና ሁሉን አቀፍ ነው። ልክ እንደ ፖለቲከኞች ሁሉ ሙዚቀኞችም ሀገርን በመቃኘት በኩል ያላቸው ድርሻ ከፍተኛ ነው። በለውጥ ሂደት ውስጥም አገርን በመጥቀም ደረጃ የሚያበረክቱት አስተዋጽኦ ትልቅ ነው እና አንተስ ሙዚቃዎችህን በምትሰራ ጊዜ ገበያውን ከማጥናት ባሻገር እነዚህ ሙዚቃዎች ለሀገሬ፣ ለህዝቤ እንዲሁም ደግሞ ለወጣቱ ምን ያስተላልፋል፣ አንድነትን የሚያጎላ ነው ወይ ህብረተሰብን የሚቃኝ ነው ወይ ብለህ ትኩረት ትሰጥባቸዋለህ በአብዛኛ የምናገኘው ኃላፊነት አለብኝ ብለህ ታምናለህ። ምክንያቱም ብዙ ጊዜ የሙዚቃ ሰዎች፣ የኪነ ጥበብ ባለሙያዎች ተደራሽነታቸው ብዙ ነው። በግል ሰዎች ከሚናገሩት ይበልጥ እነሱ በአንድ መድረክ ላይ ብዙ ሰዎችን በአንድ ጊዜ የማግኘት አቅም አላቸው። ሙዚቃዎቻቸው በተለይ ደግሞ በአሁን ሰዓት ቴክኖሎጂው በበዛበት ሰዓት በአጭር ጊዜ በርካታ ታዳሚዎችን የማግኘት አቅማቸው ሰፊ ነው። በዓለም ዙሪያ ይዞራሉ፣ የተለያዩ የህብረተሰብ ክፍሎችን ያገኛሉና ይህንን እድል ህብረተሰብን ለማስተማር ህብረተሰብን ለመቅረጽ አንድ ለማድረግ ምን አስተዋጽኦ ማድረግ አለብን ብለህ ትገምታለህ አንተም እንደ ሙዚቀኛ? አዎ እኔ እንደ አንድ ሙዚቀኛ እና እንደ አንድ ኢትዮጵያዊ ስነግርሽ የሙያ ጓደኞቼ ከመቼውም በላይ በአንድነት ላይ ጠንቅሮ መስራት እንዳለብን ና ለምሳሌ አሁን የአንድን ነገር የሚያገዝ የአንድን ነገር ያንን ብሄር የሚያነጣ እንደዚህ እንደዚህ የሚል ዘፈኖች በአሁኑ ሰዓት እንደውም ለእኔ ጥሩ አይመስሉኝም፣ ጥሩ ስሜት አይሰጡኝም። ለመሰለች በቋፕ ላይ ያለ ነገር ነው እና እንዳልሸው አንቺ አንድ ሙዚቀኛ አንድ ሲንግል ሲለቅ በጣም ብዙ ሰው ነው የሚያዩኝ። ያ አጋጣሚ ደግሞ መልካም መልእክት ሆኖ በሰዎች ጋር በደረሰ ጊዜ ሰዎችን ሊያነጽ ይገባል ብዬ አስባለሁ። እና አሁን በጎደለውና እዚህ ባጣነው አሁን በተቸገርንበት በዚህ በፍቅራችን ላይ እሱ ላይ ጠንክረን ብንሰራ በጣም ትልቅ ለውጥ ይመጣል ብዬ አስባለሁ። የግድ ነው ደግሞ እኛም ሙያተኛ ነን፣ ሰው ነን። እዚች ምድር ላይ ተፈጥረናል። ግዴታ አለብን፣ ኃላፊነት አለብን። አንድ ዶክተር ወይ ደግሞ አንድ መንግስት፣ ጠቅላይ ሚኒስትር የሆነ ሰው ልጅ ኖሮ ይችላል ዘፋኝም ልጅ አለው። ስለዚህ ጠቅላይ ሚኒስትሩ ያስባል፣ ዘፋኝም ያስባል። ስለዚህ ሁሉም ነገር ላይ እኛ ግዴታ አለብን፣ መግባት አለብን፣ ማህበራዊ ጉዳዮችን መዳሰስ አለብን፣ የሕዝቡ ኑሮ ማየት አለብን እንጂ አይንሽ ጥስሽ እያለን ሁሉ ጊዜ የምንጠቅል ከሆነ ምንም ትርጉም የለውም። ነገም ደግሞ ሀገር ሰላም ስትሆን ሰው ዘፈን የሚሰሩ ልክ ነው። ሀገር ከሌለች ምንም እና ይህንንም ለጓደኞቼ ሁሉ ጊዜ ነው የምናገረው አሁን እናገራለሁ ነው ለእኔም ደግሞ እንዳልሸው ኃላፊነት በጣም አለብኝ። የሙያዬን ድርሻዬን ከእግዚአብሔር ጋር ሁሉ ጊዜ ከህዝቤ ጎን ነኝ። እንጌትሽ የመስቀል በዓልን ሲያከብር ምን የተለየ ነገር ነው የሚያደርገው? ለአራት ኪሎ አካባቢን ያደግኩት ብለኸኛል። አራት ኪሎ ደግሞ ብዙ ነገሮች የሚስተናገዱበት ነገር ነው። ዝቅ ስትልም ጃልሜዳ ብዙ ነገሮች የሚከናወኑበት ነው። እና የመስቀል በዓል ትዝታህ ምን ይመስላል? እንዴት ነው መስቀልን የምታከብረው? እኔ ያው እንግዲህ እንዳልኩሽ ብዙ እድሜ ያው እዛው መከላከያ ውስጥ ምናምን ከቤተሰብ ተለይቼ ምናምን ያሳለፍኩት እና ማለት ያው ልክ እንደ አንድ ወታደር ነው ለኔ በዓል ማለት ነው። ግን መስቀል ለእኔ ልዩ ነገር የሚያደርገው እኔ በመስቀል ነው የተወለድኩት፣ በአስራ ስድስት ነው የተወለድኩት መስከረም አስራ ስድስት መልካም የልደት በዓል ይሁንልህ። እንግዲህ ቃለ መጠየቁን ያደረግነው ያደረግ ነው በአስራ ስድስት ነው እና በአጋጣሚ እንግዲህ መልካም ልደት ይሁንልህ ብለናል። ንኪ አመሰግናለሁ አመሰግናለሁ። ከአባቴ ጋር ነው የማስታውሰው፣ ሁሉ ጊዜ ቀን ያንሸር ሽርሽር ነው የሚባለው። ይሄ አማርኛ እንኳን ጠፍቷል። አር ነው በአማርኛ እንግዲህ ሽርሽር ጠፍቷል። ሽርሽር ያደርገኛል። እንዲሁም ኬክ፣ ብዙ ጣፋጭ ነገሮች ጋብዘኛል። ከዛ በኋላ ፎቶ አስነስቶኝ፣ ማታ ችቦ እናበራለን ከእሱ ጋር ማ ነው ዳቦ አሸክሞ መርቆኝ፣ በጣም በቃ በህይወቴ ትዝም ብለው ማስታወሰ ሁሉ ጊዜ ደስ ቢለኝ ካስታወሰ ደስ የሚለኝ ይህንን የልደት አከባበሬና አባቴ የቤተሰቦቼን ነው እና ለእኔ ልዩ ነው። እስቲ መለስ ስበልና ና ስለ ቤተሰቦችህ ደግሞ ትንሽ ንገረኝ። ቤተሰቦችህ እነማን ናቸው? ስንት ወንድሞች ና እህቶች አሉ? ቤተሰቦቼ እኔ በጣም ልዩ ናቸው። የማን ቤተሰብ ለሁሉም ለራሱ ልዩ ነው። እነዚህ ግን ልዩ የሚያደርጋቸው እኔ ለናትና ለአባቴ አንድ ልጅ ነኝ። ማሞ ገብረወልድ ይባላል። የሰላሌ ሰው ነው። ጥሩነሽ ብሩ ትባላለች። ሰለ፣ ወደ በቹ አካባቢ ነው የመጣችው። በጣም ደስ የሚሉ በጣም ደስ የሚሉ ቤተሰቦች ናቸው። በጣም የፍቅር ሰዎች ናቸው። ሁሉ ነገር እኔ እንደ ልጅ አሁን ለምሳሌ ከእኛ በፊት ልጆቻችን ነው ትኬ የምናደረገው አለ። አሁን በዚህ ዘመን ያለው እነሱ ግን ሁል ጊዜ ማለት ከነሱ የጠረፈ ነው ወደ ይመጣው እንጂ እርስ በርሳቸው በጣም የሚዋደዱ የሚፋቀሩ በጣም የሚገርሙ ሰዎች ናቸው። የሚገርምሽ እሱ በሞተ በአንድ ዓመት ነው እሷም የሞተችው እናቴ እና በጣም ይገርሞኛል። ነፍሳቸውን በጽበ በገነት ያቆይልን ሳቸው እነዚህ አይነት ቤተሰብስ የሚያደግኩት ስራዋን አጥ ነው። እንግዲህ ያው እግዚአብሔር ይመስገን ቤተሰብ መሪ ሆኛለሁ እኔም አባት ሆኛለሁ ነው። የትዳር ህይወትና ሙዚቀኝነት እንዴት ታጣጥማቸዋለህ? ቀደም ሲል ቢያንስ በሳምንት አራት፣ አምስት ቀን ሳምንቱንም ሙሉ የምሰራበት ጊዜ ያለ ብለሃል። የእናንተ ስራ ደግሞ ማታ ላይ ነው የሚሰራውና እንዴት ነው የትዳር ህይወት ከሙዚቃ ስራ ጋር የሚጣጣመው? ከባድ ነው። በጣም የትዳርነት በጣም ከባድ ነው። የሚገርምሽ ያው አስለምጃታለሁ እኔ ማለት እንዲ ገጠም አንዳንድ ጊዜ አብራኝ ቁጭ ብለሉ ታነጋለች ስቱዲዮ ምናምን በሚሄድበት ጊዜ ይዣትን የጅ በፊት ብዙ ጊዜ ከእኔ ጋር ትመላለሳለች። ያለውን አስል ታውቃለች። እኔ በጣም ነፃ ነኝ። ከዚህ ምንም ችግር የለብኝም እና እንደውም ለእኔ ለስራዬ፣ እንዲህ ወሬ ለማጣፈት ሳይሆን ለአፍ ሳይሆን ለስራዬ የእውነት የእውነት በጣም በደካማ ጎን የቆመች ብርቱ ሴቶችና የተሳካ ነው። ያው እንግዲህ እግዚአብሔር ይመስገን። ተደጋጋሚ አባባል ቢሆንም ያው ሁልጊዜም የሚባል ነገር አለ። ከጠንካራ ወንዶች ጀርባ ጠንካራ ሴቶች አሉ የሚባለውንም እያሟላች ነች እያልከኝ ነው ያለኸው። የእውነት ይመሰጣል። ጌትሽ በዚህ አጋጣሚ አውስትራሊያ ሩቅ ሀገር ነው። የተለያዩ ሀገሮችን ተዟዙረሃል፣ አውሮፓን፣ አሜሪካን፣ መካከለኛው ምስራቅን የቀረህ አውስትራሊያ ነው። በቅርቡ አውስትራሊያ ትመጣለህ። ለአውስትራሊያ ታዳሚዎችህ ምን ይዘህላቸው ነው የቀረብከው? እንግዲህ የሩቅ ላሉት ቤተሰቦቼ፣ ዘመዶቼ፣ እንዲሁም ወገኖቼ ለነሱ የመጀመሪያ ጊዜ በአውስትራሊያ የተቀበል ወይ ደግሞ የምከባበር ኮንሰርትን በደንብ ጥሩ ሙዚቀኞች ጋር ተዘጋጅቼ፣ ወደዚህ ዝግጅት ጨርሼ መንገድ እያሰብኩ ነው ወደ እናንተ ለመምጣት እናንተንም በሰላም እንደማገኛችሁ እርግጠኛ ነኝ። ጥሩ ጊዜ እናሳልፋለን። በዚህ አጋጣሚ እንግዲህ ኮንሰርቴን የማቀርበው ኦክቶበር አምስት ነው። እዛ ቦታ ላይ ሁላችሁም ተጠርታችኋል፣ ተጋብዛችኋል። የሀገሬ ልጆች ለእኛ እንደ አዲስ ዓመት ሰብሰብ ብለን እናከብራለን። ጥሩ ጊዜ እናሳልፋለን። ጣም ወዳቸዋለሁ። ድምጻዊ ድምጻዊ ጌትሽ ማሞ፣ የሜልበርን ቆይታህ ጥሩ እንደሚሆንልህ ተስፋ እናደርጋለን። ከኤስቢኤስ ራዲዮ የአማርኛው ቋንቋ ዝግጅት ክፍል በድጋሚ እናመሰግናለን። እኔም በጣም አመሰግናለሁ። እግዚአብሔር ያክብሮች። ለአንቺም መልካም ባህል ይሁንልሽ። በጣም አመሰግናለሁ ስለ ትዕግስትሽ፣ ስለ ሁሉ ነገር ታንክ ዩ። ምንም አይደለም። አመሰግናለሁኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ። በመጎብኘት ተጨማሪ ዝግጅቶቻችን ይደሰቱ።